ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። ዛሬ የአሜሪካ ድምፅ ሬዲዮ 75 ዓመት ሞልቶታል። ለከም ስባ። 75የአሜሪካ ድምፅ 75ኛ ዓመቱን ሲያክብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። ወደ አዲስ አበባ ስናመራ ደግሞ ቂሊንጦ ማረሚያ ቤትን በማቃጠል ከተከሰሱ 38 ቀዳሚዎቹ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ቀርበው በቤተሰብ የመጎብኘት መብታቸው በማረሚያ ቤት ባለስልጣናት መገፈፉን አስታውቀዋል። ጨለማ ቤት ውስጥ ነው ያለነው። እዛ ከቤተሰቦች ጋር መገናኘት ተከልክለናል። ቤተሰቦች እየጠየቁን አይደለም። አራት ሰዓት ብርሃን አናገኝም። የሁለቱ ተከሳሾች ጠበቃ ሰይድ አበር አብድላ ናቸው። ዝርዝሩን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸው ዳኛ ኒል ጎርሲች ዛሬ ረቡዕ ከኮንግረሱ ምክር ቤት አባላት ጋር ይገናኛሉ። የዋይት ሃውሱ ቃል አቀባይ ሲን ስፔሰር እንዳስታወቁት ፕሬዚዳንቱ ስለመረጧቸው እጩ ለምክር ቤት አባላቱ ገለጻ ያደርጋሉ። ፕሬዚዳንት ትራምፕ ትላንት ማታ እጩ ዳኛውን ሲያስተዋውቋቸው ለሀገራችን እጅግ አስፈላጊ ብቁ ዳኛ ሲሉ ቦታቸውን ከሚተኳቸው ከሟቹ አንቶኒዮ ስካሊያም ጋር አስተካክለዋቸዋል። የተመራጩ ዳኛ ኒል ጎርሲች ሹመት በምክር ቤት የመወሰኛው ምክር ቤት አባላት ይጸድቅ ዘንድ ቀላል የማይባል ክርክር ሊኖረው እንደሚችል ይጠበቃል። የአፍሪካ ህብረት ከዓለም አቀፍ የወንጀል ችሎት የመውጣት ስልቱ እየገፋ ነው። እርምጃው ህጋዊነትና አሳሪነት ባይኖረውም በሀገሪቱ ሰላም እና ጸጥታን ፍትህን፣ ሊለውጥ ይችላል። በሌላ በኩል ደግሞ የአፍሪካ ርዕሳነ ብሔራዊ አመታዊ ጉባኤ በበቃ ማግስት የአፍሪካ ህብረት በአህጉሪቱ ያሉ ግጭቶችን ለማቆም ባለው እቅድ መሰረት አሳድሮ እየተንቀሳቀሰ መሆኑ ታውቋል። የዩናይትድ ስቴትስ ምንም እንኳን ስደተኞችን ላለመቀበል በወቅቱ ፕሬዚዳንት እገዳ እየተደረገ ቢሆንም ከፓስፊክ ውቅያኖስ መጠለያ ጣቢያዎች ግን ጥገኝነት ጠያቂ የሆኑ ስደተኞችን ለመቀበል የተደረሰውን ቀደም ያለ ስምምነት እንደምታከብር የአውስትራሊያው ጠቅላይ ሚኒስትር ማልኮም ትሩንቡል አስታወቁ። በቀድሞ ፕሬዚዳንት ባክ አባማ የተደረሰው የስምምነት አውስትራሊያ ሊገቡ ሲሉ ታግደው ወደ ፓዋ ኒው ጉኒ እና ወደ ኑሩ የተወሰዱትን ወደ 1200 ፍልሰተኞችን ያጠቃልላል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ከመስታወት አረጋው ጋር አብሬያቸው የማመሸው ሄኖክ ሰማእግዜር ነኝ። አብረን ከአድማ ስንሻገር የአሜሪካ ድምፅ ሬዲዮ ዛሬ 75ስተኛ ዓመት የተመሠረተበትን በዓል እያከበረ ይገኛል። አድማጮቻችን እንግዲህ ለ75 ዓመታት በዓለም ዙሪያ ሲያሰራጭ የቆየው የዓለም አቀፍ የዜና አውታርን ስለተቀላቀላችሁ አብራችሁን ስለቆያችሁ፣ ሁላችሁንም እናመሰግናለን። እንደ አውሮፓውያን አቆጣጠር መስታወት በ1942 ነው። በዛሬ ዕለት ዩናይትድ ስቴትስ የሁለተኛው የዓለም ጦርነትን ከተቀላቀለች ከሁለት ሳምንታት በኋላ ማለት ነው። የ15 ደቂቃ የአየር ሞገድ የቀጥታ ስርጭት በኒው ዮርክ በምትገኘው ትንሽ ስቱዲዮ ጀርመን ለሚገኙ አሜሪካዊ አድማጮች ነበር ስርጭቱን የጀመረው። ስለ አሜሪካ በሚያቀነቅነው ዘባትል ባትል ሃይመን ኦፍ ሪፐብሊክ በተሰኘው ዜማ ነበር የሬዲዮ ስርጭቱ የተጀመረው። በጊዜው በነበረ የፕሮግራሙ አስተዋዋቂ ዊሊያም ሃርልን ሃሌስ ከአሜሪካ የምናስደምጣችሁ ድምፅ፣ የሚል ንግግር ተደመጠ። ከዛሬ ጀምሮ በየቀኑ ስለ አሜሪካና ስለ ጦርነቱ እናወራችኋለን። ዜናው ለእኛ መልካም ሊሆን ይችላል ላይሆንም ይችላል ነገር ግን እውነታውን እንነግራችኋለን። ከላይ የሰማኑ የመጀመሪያው የአሜሪካ ድምፅ ሬዲዮ ስርጭት በዊሊያም ሃርለን ሄል የተገለጸው ነው። ይህ ነበር እንግዲህ የመጀመሪያው ስርጭት የተደመጠበት። ለሰባ አምስት ዓመታትም በዋሽንግተን ዲሲ የሚገኘው ዋና መስሪያ ቤት ዜናዎችን በዓለም ዙሪያ በማዳረስ ላይ ይገኛል። የሁለተኛው ዓለም ጦርነት ካበቃ በኋላ የአሜሪካ ድምፅ ሬዲዮ በአርባ ቋንቋዎች ዜናዎችን በማስቀደም የተለያዩ ነጥቦችን በማንሳት አስተያየትና ገለጻዎችን እንዲሁም የተለያዩ ሙዚቃዎችን ማስደመጡን ቀጠለ። የአማርኛ ስርጭት እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት በስድስት ሰዎች ነበር ስርጭቱን የጀመረው። በጊዜው በስድስት ጋዜጠኞች ጌታሁን ታምራት፣ አዳነች ፍሳዬ፣ ሱራፌል ፋንታዬ፣ ይሄይስ ውሂብ፣ ዮሐንስ ኃይለ ኢየሱስና አሸናፊ አበጀ በየቀኑ የሰላሳ ደቂቃ ስርጭት ጀመሩ። የኦሮምኛና የትግርኛ በየዕለቱ የአስራ አምስት ደቂቃ የሬዲዮ ስርጭት እንደ አውሮፓውያን አቆጣጠር በ1996 ዓ ም ነበር መደመጥ የተጀመረው። የኦሮምኛ አዘጋጆቹ ናሞዳንዲና ዳንዲ ና ሰይድ አህመድ አሊ፣ የትግርኛ ቋንቋ አዘጋጆቹ ደግሞ ምንያ ተክላ አብና ግርማይ ተስፋ ጊዮርጊስ ነበሩ። አሁን ቪኦኤ ወደ ዓለም አቀፍ የመገናኛ ብዙኃን ስርጭቱን በማስፋት በአርባ አምስት የዓለማችን የተለያዩ ቋንቋዎች በሬዲዮና በቴሌቪዥን ፕሮግራሞችን በአድማጮችና በተመልካቾቹ ዘንድ እንዲደርሱ በተለያዩ አምዶች መረጃዎችን እያቀረበ ይገኛል። እኛም የአሜሪካ ድምፅ ሬዲዮ ዋና ስራ አስኪያጅ አማንዳ ቤኔትን ይህንን በማስመልከት ከአድማጮቻችን ጋር እንዲነጋገሩ ጠይቀናል። መልካም ሰባ አምስት አመት ኦን ቪኦኤ 75ኛ አኒቨርሳሪ ዊ አር ቶታሊ የአሜሪካ አሜሪካ ድምጽ 75ኛ ዓመቱን ሲያክብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። እውነተኛ ታዕማኒ፣ ገለልተኛና የማይወግን ዜናና መረጃ ላለፉት 75 ዓመታት እንዳሰራጨን ሁሉ ለቀጣይ 75 ዓመታት የምናደርገውም ይህንኑ ነው። በግሌ እዚህ የአሜሪካ ድምፅ አካል ሆኜ ከእናንተና ከሌላውም ዓለም ጋር ስነጋገር በቅድሚያ ለምን ጋዜጠኛ ለመሆኑ እንደወሰንኩ ያስታውሰኛል። የተጣለብንን ኃላፊነት ለመወጣት እኔም እዚህ አብረውን የሚሰሩ ባልደረቦችም ዝግጁ ናቸው። ሰባ አምስተኛ ዓመታችንን ስናከብር ለቀጣይ ሰባ አምስት ዓመታት እንድትከታተሉን እየጋበዝኩ ነው። ለቪኦኤ ስራ አስኪያጅ አማንዳ ቤኔት በመቀጠል ያቀረብኩላቸው ጥያቄ እንደ ኢትዮጵያና ኤርትራ የመገናኛ ብዙሀን ነጻነት በሚታፈንባቸውና የመናገር ነጻነት ባልተከበረባቸው አካባቢዎች እንደ አሜሪካ ድምጽ ያሉ የዓለም አቀፍ የዜና ምንጮች ሚና ምንድን ነው የሚል ነበር። ኢንተርናሽናል ብሮድካስተርስ ላይክ ቮይስ ኦፍ አሜሪካ ፕላይ አ ቫይታል ሮል ኢን ካንትሪዝ አራውንድ ወርልድ እንደ አሜሪካ ድምጽ ያሉ የዓለም አቀፍ የዜና ምንጮች የሚኖራቸው ሚና ብዬ የማስበው ተአማኒ የሆኑ የዜና መረጃ ምንጮች በሌሉባቸው ሀገሮች ክፍተቱን መሙላት ነው። በሀገራችን ያለውን የመናገር ነጻነት ተጠቅመን በዓለም ዙሪያ የሚኖሩ ዜጎች ገለልተኛ፣ ሚዛኑን የጠበቀና የታመነ መረጃ የሚያገኙበትን አምድ መክፈት ነው። እንደዚህ አይነት መረጃን በሚኖሩባቸው አካባቢዎች ለማግኘት እንደማይችሉ እንረዳለን። እናንተስ በተለይ ወጣቶች በሥራ ፈጠራና የቴክኖሎጂ ሽግግር መረጃን ከአሜሪካ ድምፅ ሬዲዮ ለማግኘት ምን መጠበቅ እንደምትችሉ ጠይቄ ነበር። አማንዳ ቤኔት እንዲህ ብለዋል። A big part of Voice of America's mission is to tell America's story. And that means telling all of America's story, including the story of Silicon Valley and its entrepreneurial culture. Y በሲሊከን ቫሊ የቴክኖሎጂ ባህልን ማሳየት የትምህርት ተቋሞቻችንና ስርዓቶቻችንን በዘገባዎቻችን ማሳየታችንን እንቀጥላለን። በርካታ ወጣቶች በዓለም ዙሪያ የማወቅ ፍላጎታቸው ሰፊ ነው። የጤና ጥበቃ ስርዓታችንም የብዙዎችን ሕይወት ያተረፉ በርካታ የቴክኖሎጂ ፈጠራዎችና አሰራሮች የተሞሉ ናቸው። ወጣቶች መረጃዎችን በምታገኙባቸው የቴክኖሎጂ መገናኛዎች፣ በተለይ በሞባይል ስልኮች የምናሰራጫቸው መረጃዎች እነዚህን ሁኔታዎች የሚያሳዩ ይሆናሉ። የአሜሪካ ድምፅ በምትገለገሉባቸው የመረጃ ማሰራጫ አምዶች ለእናንተ የሚያቀርቧቸውን ዝግጅቶች እናንተም የቀደሙት እናቶቻችሁና አባቶቻችሁ በራዲዮ ያገኟቸው የነበሩትን ታማኝ፣ ገለልተኛና አሳታፊ ከሆኑ ዘገባዎችና መረጃዎች ትጠቀማላችሁ የሚል ተስፋ አለኝ። That you will find Voice of America to be as reliable, interesting, and engaging a source of news and information as your parents did. The Voice of America. E yeah, America. Hey, Pulo, Pulo, ቅሊንጦ ማረቢያ ቤትን በማቃጠል ከተከሰሱት 38 ቀዳሚ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ቀርበው በቤተሰብ የመጎብኘት መብታቸው በማረሚያ ቤት ባለስልጣናት መገፈፉን አስረድተዋል። የሁለቱ ተከሳሾች ጠበቃ ሰይድ አብደላ ዝርዝር አላቸው። አቶ ሰይድ አብደላ ከነዚህ ተከሳሾች መካከል የአምስቱ ናቸው። አነጋገሪያቸው ነበረ። እንግዲህ በነሐሴ ወር 2008 ዓ ም ቃጠሎ የደረሰበት ቂሊንጦ ማረሚያ ቤትን በማቃጠል የተጠረጠሩ 38 እስረኛ ተከሳሾች በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በመመላለስ ላይ ይገኛሉ። የዛሬው ቀጠሮ ደግሞ የፌዴራል አቃቤ ሕግ የክሱ ሂደት በዝግ ይታይልኝ በሚል ላቀረበው አቤቱታ የተከሳሾቹ ጠበቆችን መቃወሚያ ለመቀበል ነበር። ከተከሳሾቹ ውስጥ የአምስቱ ጠበቃ የሆኑት አቶ ሰኢድ አብደላ ተገኝተው ነበር። በችሎቱ ላይ የቤቱታቸውን ዝርዝር ይዘት ደግሞ ጠየቂያቸው ነበር። እኛ በግልጽ ችሎት መሰማት ህገ መንግስታዊ መብት ነው። በኢፌድሪ ህገ መንግስት አንቀጽ ሀያ ንዑስ አንቀጽ አንድ ላይ ማንኛውም ክስ በግልጽ ችሎት መታየት አለበት። ይህ መብት ሊገደብ የሚችለው በተከሳሹ ጥቅም ሲባል በመጀመሪያ ደረጃ ምናልባት የግል ስብናውን በግልጽ ችሎት ለጠው መታየቱ እሱን ስብና የሚጎዳ ከሆነ ወይም ለሀገሪቱ ደህንነት አስጊ ከሆነ ነው። ህገ መንግስቱ ላይ ዝግ ችሎት ይታያል የሚለው አቃቤ ህግ ያቀረባቸው ምክንያቶች ምስክሮቻችንም በችሎትም ሆነ በማረሚያ ቤት አስፈራርተውብናል የሚል ነው። እኛ መልሳችን ያተኮረው በችሎት ላይ አስፈራርተዋል የሚለው ተአማኒነት የለውም ምክንያቱም ችሎቱ ላይ ታራሚዎቹ ወይም ተከሳሾቹ በፖሊስ ጥበቃ ውስጥ ነው ያሉት። የሚያደርጉት እንቅስቃሴ ሁና በፖሊስ ጥበቃ ውስጥ ያለ ነው እያለ ምስክሮችን አስፈራርተዋል የሚለው ታማኒነት የለውም። ከዚህም በላይ ደግሞ ምስክሮቹ ባስፈራሩበት ህዝብ ችሎቱን የመከታተል መብቱ ሊገደብ አይገባም። በማረሚያ ቤት አስፈራርተዋል ከተባለም፣ ያንኑ በማስረጃ ያረጋግጦ ምስክርን ማስፈራራት ወንጀል ስለሆነ በወንጀል መክሰስ እንጂ ሕገ መንግስታዊ መብት የሆነውን በግልጽ ችሎት የመዳኘት መብት በዝግ ችሎት እንዲደረግ መጠየቁ አግባብ አይደለም የሚል መልስ ነው ያጸ ያቀረብ ነው። ለሱ ነበር እንግዲህ የተቀጠረው ዛሬ። ስለዚህ ምን ተባለ? ይህንን ብይን ለመስጠት ለሀያ ሁለት ነው የተቀጠረው። እኛ ግን ይህን በጽሁፍ እንዳስገባን ተከሳሾች አቤቱታ አለን ብለው አቤቱታ አለ ብሎ ተነስተው መናገር ጀመረ። ፍርድ ቤቱ አቤቱታ ካላችሁ በአቤቱታ ቀን በጠበቃዎቻችሁ አማካኝነት በጽሁፍ ወይም እናንተ ከሆናችሁ በራሳችሁ በጽሁፍ ማቅረብ ትችላላችሁ፣ እዚህ በድምፅ አንቀበልም ሲል ተከሳሹ ሳይፈቀድለት ተነስተው መናገር ጀመረ። ሁሉም ያለውን ብሶት መናገር ጀመረ። ጨለማ ቤቱ ያለ ነው፣ አቤቱታችንን ሊሰማን ይገባል ይሄ ፍርድ ቤት እያሉ የተወሰኑ ሰዎች ተራ በተራ ተነስተው መናገር ሲጀምሩ ምንድን ነበረ እየተናገሩት? አቤቱታቸው ምን ምንድን ነበረ? ጨለማ ቤት ውስጥ ነው ያለ ነው። እዛ ከቤተሰቦች ጋር መገናኘት ተከልክለናል። ቤተሰቦች እየጠየቁን አይደለም። አራት ሰዓት ብርሃን አናገኝም። ይህንን ደግሞ ፍርድ ቤቱ ሊሰማን ይገባል ያሉ ነበር ሲናገሩ የነበሩት። እንደውም አንደኛው ተከሳሽ ቤተሰብ እንደማንገናኝ ይኸው እናቴም ስለመጡ አሁን እናቴንም መጠየቅ ይችላል፣ ተመላልሰው ይህም ማግኘት አልቻሉም የሚለውን ላ ተናግሯል። ፖሊሶች ሊያስቆሙ ቢሞክሩም ታራኞቹ ዝም ብለው መናገር ስለቀጠሉ ፍርድ ቤቱ ወዲያው ለ22 ለብይን ቀጠሮ ያለው ችሎቱ አብቀቷል። እነሱ እንዲወጡ ብሎ ተዛሰጠ ፖሊሶች እነሱን helow jigjiga helow goday heow qabridahar helow dhagax buur heow diridhabe heow hinin v a waxaad dhegaysanaysaan <laughs> gain vo a <laughs> The best place to find a lover, so the bar is where I go. Mm -hmm. Me and my friends sat at the table doing shots, tripping fast, and then we talk slow. Mm -hmm. and you come over and start up a conversation with just me, and trust me, I'll give it a chance. Now I'll take my hand, stop and the man on the jukebox, and then we start to dance. And now I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me. Safe. It's not talk too much. Grab on my waist and put that body on me. I'm coming now, follow my lead. I'm coming now, follow my lead. Mm -hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. And last night you were in my room. And now my bed sheets smell like you. Every day discovering something new. But mm -hmm. you and me are thrifty, so go all you can eat Fill up your bag and I fill up the plate mm -hmm. We talk for hours and hours about the sweet and the sour And how your family's doing okay mm -hmm. And even in a taxi, kissing the backseat Tell the driver make the radio play And I'm singing like Girl, you know I want your love Your love was handmade for somebody like me coming now, follow my lead I may be crazy, don't mind me Say boy, that's the waist and በፌስቡክ አት ቪኦኤ አማርኛ ላይ አስተያየቶቻችሁን እየተቀበልን እንገኛለን። እንግዲህ በዛሬ ስርጭት ባሰማናችሁ ዘገባዎች ላይ ያሏቸውን አስተያየቶች በሌሎችም ጉዳዮች ቢሆን አስተያየቶቻችሁ ሁልጊዜ ከኛ ጋር እንዲሆኑ እንጠይቃችኋለን። ወደ ተከታዩ ዘገባ ስናልፍ እዚሁ ዩናይትድ ስቴትስ የሚያቆየን ይሆናል። የዩናይትድ ስቴትስ መንግስት ከፍተኛው የህዝብ ቁጥራቸው የእስልምና ሃይማኖት ተከታይ የሆኑባቸው ሰባት አገሮች ዜጎች ወደ አሜሪካ የሚያደርጉትን ጉዞ በጊዜያዊነት ከገደበ ወዲህ በዓለም ደረጃ ውዝግብ አስነስቷል። የተለያዩ ሀገሮች፣ ቡድኖችና ግለሰቦች የተቃውሞ ድምፃቸውንም እያሰሙ ይገኛሉ። የዋይት ሀውስ ቤተ መንግስት የፕሬዚደንት ትራምፕን አስተዳደራዊ ትዕዛዝ የአሜሪካን ደህንነት ለማረጋገጥ የተወሰደ እርምጃ ብሎታል። በተጓዦች ላይ መጠነኛ መጉላላት ከመፍጠሩ ውጪ ክልከላው የተሳካ ነው የሚል ነው የአስተዳደሯ አቋም። ተቺዎች ግን ትዕዛዙ የአሸባሪዎችን ጥቃት ከመከላከል ይልቅ አላስፈላጊ መዘዝ ሊኖረው ይችላል ሲሉ ያስጠነቅቃሉ። ዝላቲካሆ ያጠናቀረችውን ጽዮን ግርማ ይዛለች። በሚኒሶታ ግዛት የሚኖረው ሶማሌ አሜሪካዊው ፋራን አሹር በዋሽንግተን ዲሲ አካባቢ በሚገኘው የአውሮፕላን ማረፊያ ባለቤቱና ልጆቹ ተይዘው ከቆዩ በኋላ በስተ መጨረሻ አብረው በመሆናቸው ደስ ብሎታል። በስተ መጨረሻ ይሄው አብረን ሆነናል። የቀረብን አንድም ሰው የለም። ቤተሰቡ በሙሉ አብሮኝ ነው። በጣም ደስ ብሎኛል። ለዘጠና ቀናት የሚዘልቀው የጉዞ እገዳ የሚመለከተው የኢራቅ፣ ሶሪያ፣ ሱዳን፣ ሊቢያ፣ ሶማሊያ እና የመን ዜጎችን ነው። የነዚህ ሀገር ዜጎች የሆኑ ተጓዦች ወደ ዩናይትድ ስቴትስ የሚመጡ በረራዎች ላይ እንዳይሳፈሩ ወይም የአሜሪካን መሬት ከረገጡባቸው የአውሮፕላን ጣቢያዎች እንዳይወጡ ታግተው ቆይተዋል። የዋይት ሀውስ ቤተ መንግስት ተጓዦች ለገጠማቸው ጊዜያዊ መጉላላቶች ይቅርታ ጠይቋል። ክልከላውን ግን ይላሉ በሶማሊያ የፕሬዚዳንታዊ ውድድር ላይ የተሳተ I was supposed to be um, at a panel at the Harvard Business School and also at the Harvard... በሃርቫርድ ዩኒቨርሲቲ በቢዝነስ ትምህርት ክፍል መገኘት ለውይይት መቅረብ ነበረብኝ ነገር ግን በዚህ የስደተኞች የጉዞ እገዳ ምክንያት ወደዛ መሄድ አልቻልኩም የሶማሊያ ና የፊንላንድ ድርብ ዜግነት ያላት ፋዱማ ዳይብ የበለጠ እያሳሰባት የሚገኘው ጉዳይ በኬንያ የስደተኞች መጠለያ ጣቢያ የሚገኙ ና ወደ አሜሪካ መጥተው እንደገና ለመቋቋም በዝግጅት ላይ ያሉ ሶማሊያውያን ጉዳይ ነው እንዲህ ያሉ እድሎችና አጋጣሚዎችን ሙስሊም በመሆናቸው ብቻ ይነጠቃሉ ወይም በእነርሱ ምርጫ ብቻ ባልመጡበት ሀገር ብቻ በመሆናቸው እንዲ ያለ እድል ይገጥማቸዋል። የዩናይትድ ስቴትስ የሙስሊም ጉዳዮች ተከራካሪ ቡድን ጉዳዩ ለፍርድ ቤትም ፈታኝ ነው ብለዋል። የኬር ብሔራዊ ተሟጋች እና ዳይሬክተር ሌና ማሲር ስለዚሁ ሲናገሩ courts. This lawsuit is a broad constitutional challenge and it was filed on behalf of over 20 ክሱ ለህገ መንግስቱን ፈታኝ ነው። በህጋዊ መንገድ በዩናይትድ ስቴትስ ውስጥ የሚኖሩ ሀያ የአሜሪካን ዜግነት ያላቸውና ዜጋ ያልሆኑ ግን ደግሞ በህጋዊ መንገድ ዩናይትድ ስቴትስ ውስጥ የሚኖሩ ሙስሊም ዜጎችን በመወከል የቀረበ ክስ ነው። ይህ የጉዞ እገዳ ስዊድናዊና ኢራናዊ የፊልም ተዋናይ ባህር ፓራስም አሳስቧታል። ምናልባትም ኤማን ኮልድ ኦቭ በተባለው ፊልም ላይ በመሪ ተዋናይነት ለኦስካር በታጨችበት ዓመታዊ ሽልማት ስነ ስርዓት ላይ ላትሳተፍ እንደምትችል ገልጻለች። ሌላዋ የኢራንና የብሪታንያ ዜግነት ያላት የሙዚቃ አቀናባሪ በሚያዝያ ወር ፒተርስበርግ ውስጥ ለሚገኘው ላላት የኦፔራ የሙዚቃ ዝግጅት ላትሳተፍ እንደምትችል ገልጻለች። ይህ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አዲሱ ገዳ የ ዩናይትድ ስቴትስን ከአሸባሪዎች ጥቃት ከመከላከል ይልቅ በጎ ያልሆነ ተጽዕኖ ያሳድራል ሲሉ ተቺዎች ትችት እየሰነዘሩበት ነው። በተያያዘም ደግሞ ከአንድ ሺህ በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ሹመኛ ያልሆኑ ሰራተኞች ፕሬዚዳንት ዶናልድ ትራምፕ በቅርቡ ያሳለፉትን የስደተኞች እገዳ የሚቃወም ሰነድ ፈርመዋል። የአሜሪካ ድምጽ ሬዲዮ ምንጮች እንዳረጋገጠው የተቃውሞ ሰነዱ ወደ አንድ ሺህ በሚጠጉ ሰራተኞች የተፈረመና ከዚህ በፊት ታይቶ የማይታወቅ ነው። ባለፈው ዓመት ፕሬዚዳንት ባራክ ኦባማ በሶሪያ የሚከተሉትን ፖሊሲ በመቃወም ወደ ሀምሳ የሚጠጉ የውጭ ጉዳይ መስሪያ ቤት ሰራተኞች ድምጻቸውን ማሰማታቸውን በሶሪያ የዩናይትድ ስቴትስ አምባሳደር ሮበርት ፎርድ ተናግረዋል። በኦባማ አስተዳደር የአውሮፓና የዩሬዥያ ረዳት የውጭ ጉዳይ ሚኒስቴር ላውራ ኬኔዲ በትራምፕ አስተዳደር ላይ የወጣውን የተቃውሞ ሰነድ አስመልክቶ ሲናገሩ በዚህ ፖሊሲ ዙሪያ የውጭ ጉዳይ ሰራተኞች ስጋትን ያካተተ ነው ብለውታል። በተለይ የህጉ ዝርዝር አፈጻ አጋጣሚ ላይ አጠቃላይና ዝርዝር ትዕዛዞች አለመካተታቸውን ዲፕሎማቶቹ አይስማሙባቸውም። በአይነቱ የተለየ ዘመን ላይ ነው ያለ ነው ብለዋል የቀድሞ ረዳት የውጭ ጉዳይ ሚኒስትር። ሰነዱ የተቃውሞ ፍኖት በሚል የሚጠራ ሲሆን የትራምፕ አስተዳደር ያወጣው ፕሬዚዳንታዊ ትእዛዝ ሊያሳካ ያሰበውን ግብ የማይመታና እንዲያውም በአንጻሩ አሉታዊ የሆኑ ተጽዕኖዎችን የሚያሳድር ነው ይላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሰነዱ ላይ አስተያየት ከመስጠት ተቆጥቧል። በተለይ ሰነዱን የፈረሙ ሰዎችን ቁጥርና በመስሪያ ቤቱ ያላቸውን ስልጣን አልገለጸም። የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር የፕሬዚዳንት ትራምፕን የስደተኞች ትዕዛዝ የሚቃወሙ የውጭ ጉዳይ መስሪያ ቤት ሰራተኞች ወይ ስራውን ማስፈጸም አሻፈረኝ ካሉ መልቀቅ ይችላሉ ብለዋል። አያይዘውም ይህ የአሜሪካ ደህንነትን ይመለከታል ብለዋል። Kagiris karasus Säiten askabaris Ne ne ne we. I know that Topia. in I'm a እንግዲህ በዛሬ ዕለት እየተከናወኑ ያሉ ዜናዎችን ለእናንተ ስናደርስ ቆይተናል። ትናንት ከዋይት ሀውስ ማምሻውን የቀረበውን ዜና አስቀድመን አሰምተናቸዋል። ጽዮን ተጨማሪ አላት። ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸው ዳኛ ኒል ጎርሲች ዛሬ ረቡዕ ከኮንግረሱ ምክር ቤት አባላት ጋር ይገናኛሉ። ፕሬዚዳንት ትራምፕ ማምሻውን ዳኛውን ሲያስተዋውቋቸው ዛሬ ለአሜሪካ ሕዝብ ከገባኋቸው ቃል ኪዳኖች አንዱን ጠብቄ ቀርቤ ያለሁ ዳኛ ኒል ጎርሲችን ለዩናይትድ ስቴትስ ጠቅላይ ፍርድ ቤት በዳኝነት ሰይሜ ያለሁ። የዋይት ሀውሱ ቃል አቀባይ ሲን ስፓይሰር እንዳስታወቁት ፕሬዚዳንቱ ስለመረጧቸው እጩ ለምክር ቤት አባላት ዛሬ ገለጻ ያደርጋሉ። ፕሬዚዳንት ትራምፕ ትናንት ማታ ባስተዋወቋቸው ወቅት ጨምረው እንደተናገሩት ለሀገራችን እጅግ አስፈላጊና ብቁ ዳኛ ሲሉ ቦታቸውን ከሚተኳቸው ከሟቹ አንቶኒዮ ስካሊያ ጋርም አስተካክለዋቸዋል የተመራጩ ዳኛ ኒል ጎርሲት ሹመት በምክር ቤቱ የመወሰኛ አባላት ይጸድቅ ዘንድ ቀላል የማይባል ክርክር ሊኖረው እንደሚችል ይጠበቃል እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አትቪዬ አማሪክ ላይ አስተያየቶቻችሁን አድርሱን አደራ። ትዊተር ላይም ሀሽታግ ጋቢና ቪዮን በመጠቀም መልክቶቻችሁን ወደኛ እኛ ላኩ። ስናስተናግዳችሁ ያመሸ ነው መስታወት አድረገው ና ሄኖክ ሰማግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ እንገናኝ።